Voice of America። የትግራይ ክልል ራማ ከተማና አካባቢዋ ነዋሪዎች የሆኑ ከስድሳ በላይ ኢትዮጵያውያን ትናንት መረብን ተሻግረው የኤርትራ ከተማ ከሆነችው ሳድኢቃ ነዋሪዎች ጋር ውለው ተመልሰዋል። መጪውን ቅዱስ ዮሐንስም መረብ ላይ አብረው ለማሳለፍ መወሰናቸውን ለቪኦኤ ተናግረዋል። በድንበር አካባቢ የተቀበረ ፈንጂ ቢኖር ጉዳት እንዳያደርስባቸው በመፈተሽና ጉዟቸውም የሰላም እንዲሆን በማድረግ የኤርትራ ወታደሮች እንዳገዟቸውም ተናግረዋል። ኢትዮጵያውያኑ ከራማ ክሳድ ኢቃ ድረስ የተጓዙት በሞተር ብስክሌቶች እንደነበር ሪፖርተራችን ሙሉጌታ አጽበሃ ከመቀሌ ዘግቧል። ተጨማሪ ያለው ሙሉጌታ ከስልሳ በላይ የትግራይ ማዕከላዊ ዞን መረብ ለኸ ወረዳ ነዋሪዎች ትናንት የኢትዮጵያና ኤርትራ የሚያገናኝ የመረብ ወንዝ ተሻግረውም የኤርትራ ከተማ በሆነችው ህሳድ ዕቃ ደርሰው ከህዝቡ ጋር አብረው ውለው እንደተመለሱ ከተጓዙት ውስጥ አቶ ጎይቶኦም ኃይለ የተባሉ የራማ ከተማ ነዋሪ ተናግሯል። የሃይማኖት መሪዎች፣ የአገር ሽማግሌዎች፣ ወጣቶች የተካተቱበት ጉዞ ነበር ያሉት አቶ ጎይቶም የህሳድ ዕቃ ህዝብም በደማቅ ሁኔታ ተቀብሎናል ብለዋል። ደስ የሚል ይገርመል። ያልጠበቅ ነው ነው ያገኘነው። ህዝቡ በጣም ደስ ብሎታል። እኛም ደስ ብለን በደንብ አብረን ውለን በሳቅ በእልልታ በጓይላ ነው የዋል ነው ደስ ብሎን ተመልሰናል። ከራማ ከተማ ተነስተው መረብ ተሻግረው ወደ ከተማዋ በሞተር ሳይክል እንደተጓዙ የተናገሩት አቶ ጎይቶም የኤርትራ ሰራዊት በድንበር አካባቢ የተቀበረ ፈንጅ እንዳይኖር አስቀድሞ በመፈተሽ ትብብር እንዳደረገላቸው በተጨማሪም ከህዝቡ ጋር በመሆን ደማቅ አቀባበል አድርጎልናል ብለዋል በቅርብ ጊዜም ከኤርትራ ልዑካን ወደ ኢትዮጵያ መረብ ተሻግረው ወደ ራማ ከተማ እንደሚመጡ ተወያይተናል ሲሉም ተናግሯል ሊያገናኝ ይችላለን። ምክንያቱ እኛ አብረን ነን ያለ ነው። ሲጓዙ የኢትዮጵያ የኤርትራና የትግራይ ሰንደቅ አላማ ይዘው መጓዛቸው የተናገሩት ደግሞ ከተጓዦቹ አንዱ አቶ ካላዩ ሀብተ ናቸው። አቀባበሉ ከጠበቅ ነው በላይ ነበር ያሉት አቶ ካላዩ በቆይታቸው ነዋሪዎቹ የትግራይ ህዝብና መንግስት በሁለቱ ሀገራት ሰላም ጉዳይ ፍላጎት አላቸው ወይ የሚል ጥርጣሬ ነበራቸው። እኛም ያለን ፍላጎት ገልጸንላቸዋል ሲሉ ተናግሯል። ለቀጣይ አዲስ አመት ሁለት ሺ አስራ አንድም አብረን ለማሳለፍ ቀጥ ቀጠሮ ይዘናል ሲሉ ተናግሯል። የኤርትራ ባህል የድሮ ተጋዮችና የእኛም የድሮ የህወሀት ተጋይ የሁለቱም ባህል አድርገን ህዝብ ከኤርትራ ሙሉ ከትግራይ ሙሉ ተሳቶ የሃይማኖት መሪና ባለስልጣኖች የኤርትራ እንደዛ ነው አድርገን ተሳትበን እንደናሳልፈው የሚመጣ መስከረማል ወደ ኤርትራ ለመሄድ የመንግስት ፍቃድ ጠይቃቸዋል ወይ ብለን ጠይቀናቸዋል። ከወንድሞቻችን ጋር ለመገናኘት ፍቃድ አያስፈልገንም ሲሉም መልሰዋል። ለአሜሪካ ድምጽ ራዲዮ ሙልጌታ አጽብሃ መቀለም